ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ዝግጅቶች መካከል የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር፣ የሰላም እጦትና የድህነት ስጋት በኢትዮጵያ ማህበራዊና ኢኮኖሚያዊ ተጽዕኖዎችን መፍጠሩ ሲነገር ቆይተዋል። ስለ ተጽዕኖ ስፋት የሚያወሳ መሰናዶ በምሽቱ ተካቷል። እኔና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ምር አለው። በቅንብሩ አብራን የሚቆየው ብርሃን ሉናት አብራችሁን አምቹ። ወደ ቀዳሚው ዝግጅት እንሻገር። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች እየተከሰቱ ያሉ ግጭቶች ከጊዜ ወደ ጊዜ እየተባባሱ መቀጠላቸውን ባለሙያዎች ይናገራሉ። ለመሆኑ የሰላም እጦት በሀገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል ስትል የደንገረመው የመብትና ዴሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉና በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ ተመራማሪ የሆኑትን ዶክተር አረጋሹ መቴና አነጋግራለች፣ እንደሚከተለው አቀናብረዋለች። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮሳውያኑ ሐምሌ 31 2023 ባወጣው የጉዞ ማማከሪያ ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪም በስምንት ክልሎች ድንገት የሚገነፍሉ አመፅና ግጭቶች፣ ወንጀል፣ ሽብርተኝነት፣ ጠለፋና የኮሚኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በምክንያትነት ሰፍሯል። ይህም በሀገሪቱ የቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ። በብዛት የሚከታተለው የተባበሩት መንግስታት የሰብአዊ እርዳታዎች ጉዳይ ቦቻ የሚባለው በየጊዜው የሚያወጣው አክሰስቢሊቲ ሪፖርት አለ ተደራሽ ናቸው ወይ፣ ሰርሉ ወይ የሚለው ላይ ነው ከጊዜ የተለያየ ይቀያየር እንጂ በቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆኑም። ሌላ ጊዜ ደግሞ ሌላ ቦታ ሊሆን ይችላል እና እነዚህ እንግዲህ ትልልቆቹ ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው። እንዲሁም ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትም ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁም ከፍተኛ ጥንቃቄ አድርጎ የሚሉ ማስጠንቀቂያዎች በኤምባሲዎችም እንደዚህ ያለም አቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ ነው። በሰብአዊ መብቶች በዴሞክራታይዜሽን ላይ በሰብ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳዝን ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ወርደር ወይም ማህበራዊ ስርዓት ይናዳል። የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋ ሹመቴም ያረጋግጣሉ። ግጭትና አለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች ሰባ አምስት ፐርሰንት አካባቢ የሚጠቀሙ ከዛ በላይ የሚሆነው የኤክስፖርት ምርት ያመርትን ናቸው። እንዳለምታ ደግሞ ደግሞ ግጭቱና አለመረጋጋቱ እንደዚህ አካባቢ ነው እየበዛና እየበረከት ያለው። ይሄ ምንድን ነው? አንደኛ ራሱ አምራች ሀይሉ የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው ሰው የሚጎዳ ታውቃለህ፣ እሱ ነው። ሁለተኛው ደግሞ የተመረጡ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማል። ሁለተኛው አቅጣጫ ይህ ሶስተኛው ደግሞ የተመረቱ ምርቶች ጉዳቱንም አልፈው እንኳን ከተመረሱ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደ ልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይሰሩ ያደረጋቸው ከሙ ማለት ነው። ግብአትም ያገኙ ያደርጋቸዋል አምራሾቻችን ማለት ነው። ሌላኛው አገሎ ዘርፍ ይጎዳል። ዶክተር አረጋ አያይዘውም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት ለዋ አጋግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ። በግጭትና ለመረጋጋት ንጎር ሰባሰበ ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ አገሪቱ ወጥቶ ኢንቨስት ማድረግ አይፈልግም በዚህ ባለች ስለዚህ፣ ይህም ሌላው የኢኮኖሚው ክፍል ነው። በእጅጉ ከሚጎዱት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት ለዋል። እነዚህ እንደ ዋና ዋና አነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ፣ ጊዜ ይቃወሳል ካልሽ አንደኛ የውጭ አቅጣጫውን ያጣምምበታል ወይም ያዞርበታል፣ ሌላኛው ደግሞ ገቢ እንዳይሰበስብም ማለት ለምሳሌ ዘንድሮ ትልልቆቹ ክልሎች ገቢ ዘጠኛነ ቁጥሩን በኋላ ቸክ ማረት ያለች በሰብሰብ አልቻሉ በጀት ዓመት የሚባለው በአማራ ክልል ግማሽን ፐርሰንት የተሰበሰበ አይመስለኝ ኦሮሚያ ክልልም እንደዚህ ታስ የምንለውን አልሰበሰቡ ማለት የመንግስት የበጀት ሁለቱ በጅ ጊዜ ባሴዳ ማለት እንደሚታወቀው የሁለት ሺህ ስድስት በጀት ዓመት በጸደቀ ጊዜ ሀያ አምስት ፐርሰንት ወይም ሀያ ስድስት ፐርሰንት የሚሆነው ያገሪቱ በጀት ለጦርነት ጉዳት ማቋቋሚያ፣ ለተያያዥ ወጪዎች እና ለብድር መክፈያ ነው የተባለው። ይሄ ማለት ይሄ ጦርነት እየተራዘቀ ሄደ ማለት የመንግስት የበጀት አቅጣጫው ከካፒታል በጀት መንደቅ ወደ ሪከረንት በጀት ወደ ምርታማ ወዳልሆነው የበጀት አቅጣጫ እያዘነበለ ይሄዳል። የመብቶችና ዴሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ሀይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ። የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱና እየከፉ የሚመጡ ይመስላሉ። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱ በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ ሰውም የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው፣ በዓለም አቀፍ ኮሚኒቲ ሳይቀር ማለት ነው። ምክንያቱም እስከ ቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማሰማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ፣ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ሕብረተሰብ ከጎረቤት ሀገራት ሕብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና የጋምቤላ ውስጥ ያሉ የኒሩ ማህበረሰቦች አንድ አይነት ቋንቋ አንድ አይነት ባህላዊና ስነ ልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ እንድታግኝት ሻርሽና ዙሪያውን ብትዞሪ ከጎረቤት አገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር። በተለያዩ የኢትዮጵያ ክልሎች ፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጭ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት ራሱን በማደራጀትና በ የተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቀምጦት ነው ይላሉ። አንድ ሀገራ መንግስት ውስጥ ቅማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ሀይል የበላይነት ቁጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ አይመስለኝም። ለምሳሌ ፋኖ የሚባሉትን ሀይሎች እንዲሁም የሸኔ ብሎ የሚጠራቸውን የኦሮሚያ ሀይሎችም ወይም ሌሎች በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የሀይል ወይም የነውጥ ሀይል የበላይነት መቆጣጠር የሚጠላ አይመስለኝም። ስለዚህ መንግስት ራሱ አንድ ተዋናይ ነው። በዚህ ምክንያቱም ነገርየው ስልጣን ኤለመንታል ስልጣን እንቆጣጠራለን የሚሉና ስልጣን መቆጣጠር ያለብኝ እኔ በምርጫ የመጣሁት እኔ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው ማስበው እንጂ የቁርጠኝነት ማጣት አይመስልኝ አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ሕጸጽ መሆኑንም ጠቁመዋል። ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጅ ወይም የአሳዳጊ ዘዬ ብዬ ገልጬው ነበር። ይህንን ያልኩበት ምክንያት ምንድነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው የጠበቀ ምክንያቱ ላቸው። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግ እና ዜጎቹን ሳያሳትፍ እኔ ማደርግላችሁን አምናችሁ ተቀበሉ፣ በቅንነትና በበጎ አላማንም ማደርግላችሁ የሚል አዝማሚያ ይከተላል። ለምሳሌ የልዩ ሀይሎች መፍረስ ለአማራው አይ ቲንክ ዋናው ትርገር ፕሮጀክቱ ነበር ይመስለኛል። የልዩ ሀይሎች መፍረስ ላይ ግልጽ ውይይትና ከዛ ቀጥሎ የሚከተለውን አካሄድ የማሳወቅ አዝማሚያ አልታየኝም። ተደጋጋሚ በርካታ ስህተቶች ሲፈጸሙ ነበረ። ስለዚህ ማለት ዜጎች መንግስትን ማመን ተቀዳሚ ኃላፊነታቸው በምስራቸው አይደለም። መንግስት ንጥርጥራለ ለዜጎች አብራርቶና አሳምነ ማናኝ ሆኑ የሚሆን ፖሊሲ የሚሆን ተግባር መፈጸም ያለበት። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋ ሹመቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስርዓት ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ። ይሄ በጣም ትልቅ ህዝብ ያለበት ሀገር ሰላማዊ ሁኔታው እየቀነሰ እየቀዘቀዘ እያጣ ሄደ ማለት በአራቱም አቅጣጫ ይህ ምናልባት የማህበረሰብ ፍልሰት ሊኖር ይችላል። ይህ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓንም ና ሌሎችንም የሚያስቸግር የሚያጠቀልቅ የሰው ፍልሰት ጠጠር ይችላል። ዶክተር አረጋ ሹመቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል። የፖለቲካ ሰዎች አሉ፣ የተሻለ ከኛ የተሻለ የሚያስቡ ጋቁ ልምዱም ያላቸው ሰዎች አሉ። ይህንን እንዴት አድርጌ ማስወገድ አለብኝ? የእነሱ ስራ ጥርሻ ይሆናል። ይሄ ለቅድሚያ ቀና ሰቶ መወገድ ያለበት ከዛ በኋላ ወደ ኢኮኖሚ ፖሊሲ ወደ ኢኮኖሚ ስትራቴጂ በጣም ማሰብ የሚችለው መጀመሪያ ይህን ግጭትና አለመረጋጋቱን በአጭር ስናስገር ስናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ገን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት የሚለውን ካየን ኢኮኖሚው ላይ የተሻለ የረጅም ጊዜ ረጅም ጊዜ አስተዋጽኦ ሊያበረክቱ የሚችሉ የብዜት ውጤት ያላቸው ወይም ደግሞ የመልቲፕሌየር ፌክት የምንለው ያላቸው ክፍለ ኢኮኖሚዎች ከዚያ ሊጠጣቸው የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ ወይም ደግሞ የጸጋዋ የትኛውን የትኛው ትንሽ ወጭ አውጥተሽ ብዙ ምርት ሊጠ ብዙ ምርት ልታገኝበት ምችው ከዛም ደግሞ አለም አቀፍን ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው ለምሳሌ ግብርናውን የመጀመሪያ ፕራዮሪቲ ሊያጠት ሊደረግ ኢንደስትሪ መጀመሪያ ፕራዮሪቲ ሊደረግ ኮንስትራክሽኑ ፕራዮሪታይዝ ሊደረግ እነዚህ ኢኮኖሚ ላይ የሚኖራቸው አስተዋጽኦ ከፍተኛ ነው ስራ አጥ ቁጥሩን በመቀነስ ረገድ ከፍተኛ ድርሻ ይኖራቸዋል የዋጋ ግሽበቱን በመቀነስ ደረጃ ከፍተኛ አስተዋጽኦ ይኖራቸዋል ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምንለው ቀጥሎ ሊመጣ የሚችል ነው። የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል። ሌላ የዚህ መንግስት በጣም በተደጋጋሚ ሲያደርገው የነበረው ነገር እየሰጡ መንሳት። ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ አገራዊ ምክክር የሚባል አንድ ኢኒሽቲቭ አለ። እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሽቲቮች አሉ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል ሀቀኝነት አለባቸው ስንል፣ በፖለቲካ ፓርቲዎችም በተለያዩ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም ሀቀኝነት በመንግስትም በሌሎች ተዋናዮች ዘንድ በተለያዩ መንግስት መር እስከሆኑ ድረስ እያለ እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አይደለም። የፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ አውቶኖሚ ያላቸው እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችን ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሉ ይሁን ከሽግግር ፍትሁ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉና በነብጡ በነውጥ እየተሳተፉ ያሉ በነውጥ የማይሳተፉም የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት መጠነ ሰፊ ሁሉን አካታች ቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብያምናለ። በኢትዮጵያ እስካለፈው መስከረም ወር ድረስ ሁለት ነጥብ ዘጠኝ ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ አንድ መቶ አርባ አንድ ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂማን ራይትስ ዋች በጥቅምት 24 ሁለት ሺ አስራ ስድስት ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ደንገረመው ከዋሽንግተን ዲሲ ኤደን ገረመውን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ ያነጣጠረ መሰናዶ ነው። ወደ ቀጣዩ መሰናዷችን ስንሻገር ፖሊስ በቅርቡ የፈጠራ ታሪኮችን እውነተኛ በማስመሰል ማህበረሰቡን ሲያሳስቱ ነበር ያላቸውን አስራ አንድ የዩቲዩብ ድረገጽ አቅራቢዎች በቁጥጥር ስር አውሏል። ተጨማሪ ሰዎችን በቁጥጥር ስር የመዋሉ ሂደት ተጠናክሮ እንደሚቀጥልም ተሰምተዋል። ደረጀ ደስታ በቀጣዩ ዘገባው የዚህን እርምጃ ህጋዊና ማህበራዊ አንድምታ ያስቀኝናል። እሱን ተከታትለን እንመልሳለን። ዛሬ ማህበራዊ ሚዲያው ገንዘብ ስለሚያስገኝ የኢትዮጵያውያንን ልብ ማሳዘን የሚችል ነገር መሰራጨት ከጀመረ ቆይቷል ይላሉ የቤተሰብ አማካሪና ሞሽን የማማከርና ስልጠና ድርጅት ስራ አስኪያጅ አቶ ብርሃኑ ራቦ። ይህም ሆነው ግን ይህ የአሁኑ እጅግ በጣም ያስደነገጣቸው መሆኑን ይናገራሉ። በተለያየ መንገድ የዋህ ገር የሆነ ሊረዳ የሚችልን የኢትዮጵያንን ልብ የሚያበላሽ የሚያሻፍት፣ ሳይጎዱ ተጎዳን፣ ሳይጠቁ ተጠቃን እንደገና ደግሞ በሌላ በኩል ውሸት ጆሮአችንን ጭው ያደረገ በጣም ያደነገጠን ቃላት ያጣንለት መናገር ሁሉ ያቃተንና ማን ይድረስልን አቤት ወዴት እንበል ብለን ታፍነን ቁጭ ባልንበት ዩቲውበሮቹ አንዳንዶቹም አስቀድሞ ወጥተው ይቅርታ ሲጠይቁ የኢትዮጵያን ሕዝብ አስቀይም ያለው ሰው አሳስቶኝ ነው፣ አክቲንግ ነው ብሎኝ ነው። እንደዚህ ደጋግሞ አሁን ሰማን እንጂ ከዚህም በፊት በጣም አስደንጋጭ ዶሮ ጭው የሚያረጉ ከኢትዮጵያዊ በጭራሽ የማይጠበቅ ነውረኛ ድርጊት ሲፈጽሙ ቆይቷል። በግልጽ በአደባባይ እየወጡ ማለት ነው። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ይሄ ከማህበረሰባችን አኗኗርና ወግ የተለየ ብቻ ሳይሆን አንዳንዴ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው የሚኖሩት በማለት ይጠይቃሉ። ቀደም ሲል ከተገለጹት በተጨማሪ ፖሊስ በቁጥጥር ስር ያዋላቸው ሌሎች ሰዎች ስለመኖራቸው በሰጡት መልስ እርምጃው የሚቀጥል መሆኑንም በመግለጽ ያስጠነቅቃሉ። ማህበረሰባችን፣ ወግ፣ ሃይማኖት፣ ባህል ከተለያዩ ከናኖራችን ከማህበራዊ እንቅስቃሴያችን ጋር እጅግ ሱም የተቃረነ፣ አንዳንድ ጊዜ እነዚህ ግለሰቦች የትኛው ማህበረሰብ ውስጥ ነው ያደጉት ብለን እስከመጠየቅ እንድንደርስ ያደረጉ አስፈያፊ የሆኑ የፈጠራ ታሪኮችን መደረስ ያሰራቸው የሰለሙትና ከዚህ በኋላ ይሄ አይነት አካሄድ ብዙ የሚያዋጣ አይደለም። በዚህ አይነት መልኩ ማህበረሰባችን ለተለያዩ ማህበራዊና ስነልቦናዊ ጉዳቶች እንዲዳረግም አንፈቅድም። ወንጀል ነው። ስለዚህ ከዛ አንጻር የምንጠይቅበት አግባባት ተላሶ የምንቀጥል መሆኑም ሌሎች ያልተያዙትን ጭምር እንዲገነዘቡ ፈልጋል። እስካሁን ምን ያህል ሰዎች ታስረዋል? እስካሁን ወደ አስራ አንድ የሚሆኑ ግለሰቦች ያው ከጊዜው ጋር ከቁጥሩ ጋር አንዳንዱም እንግዲህ ገና የሚያዙም አሉ። በመረጃዎችን በሚመጡ መረጃዎችን ወይም የሚመጡ መረጃዎችን ጭምር መነሻ አድርገን እንቅስቃሴ እያደረግን ቁጥሩ ሊጨምርም ሊጠምስ የሚችልበት ሁኔታ ሊኖር ይችላል። አሁንም በሚመጡልን መረጃዎች አሁንም ያልተያል አንዳንድ ግለሰቦች እንዳሉ መረጃዎች እየመጡ ነው። ሰብሰብ አድርገን እንግዲህ ወደፊት በነሱ ላይ ላይ ደጋጋ የሚወሰንባቸውንም ጭምር ለህዝብ ድርጅ የምናደርግ ነው ሚሆን። በቁጥጥር ስር የዋሉት በህዝብ ተደጋጋሚ ጥቆማና ግፊት መሆኑን የህዝብ ግንኙነት ኃላፊው ይናገራሉ። ያው ይሄ ችግር አሁን የመጣ አይደለም፣ ቀደም ሲል የነበረ ነው። በተለያዩ ግዜቶች የተለያዩ ሰዎች በተለያየ አምራጭ አቤቱታቸውን ሲያቀርቡ ነበረ። በማህበራዊ ሚዲያዎችን ጭምር በመደበኛዎችን ሚዲያው ጭምር ይሄ ለማህበረሰቡ ወግና ባል ፍጹም ተቃራሚ የሆኑ በተለይ በተለይ ደግሞ ሀሰተኛ የሆኑ ነገሮችን እየተ ተደረጉ በሊዛ ልማ ሲሉ ህብረተሰቦ ሲያደናግሩ የቆዩ ናቸው። በተለያየ ጊዜ የተለያዩ ግለሰቦች የሚሰጧቸውን አስተያየት ግምት ውስጥ በማስገባት በተለያዩ ሚዲያዎች የሚገለጹ ትክክል አይደሉም የሚሉ ሀሳቦችን ተገንዝበው ወደ ትክክለኛ መስመር መምጣት ይጠበቅባቸው ነበረ። ግን ያው ጆሮ ዳባ ልበስ ነው እንደሰማችሁት በተለያዩ ሚዲያዎች ላይ እጅግ በጣም በተሌለኛ አብሾች እንኳን ድርጊቱን እንደው ሀሳቡን ማሰቡ በራሱ እንኳን መናገሩ ማሰቡ ራሱ እጅግ በጣም አስጸያፊ በሆነበት ማህበረሰብ ውስጥ ያው አሁን አሁን ለመድገሙ በጣም የሚከብድ የሆኑ ነገሮችን ያው በድምጽም ሰምተናል። በቪዲዮዎችም ጭምር እያስደገፉ እያሰራጩ ህዝብን የሚያደጋገሩ ዩቱበሮች ናቸው በቁጥጥር ስር የዋሉት። ኮማንደሩ እኩይ ሲሉ የገለጹትን ስራ ሲሰሩ የኖሩት ግለሰቦች በተባራሪነት ሳይሆን ስራዬ ብለው ቤት ተከራይተው እንደ ተቋም ራሳቸውን አደራጅተው መሆኑን በመጥቀስ በቁጥጥር ስር ከዋሉበት ሁኔታና ሂደት ጋር በማያያዝ ገልጻሉ። በጣም የሚገርመው ነገር እንደዚህ አይነት እኩይ ተግባር ለመፈጸም ቤት ተከራይተው ደስ እንደ ስራ የተለያዩ የሚዲያ ማቴሪያሎችን አሟልተው ካሜራዎችን አሟልተውም ጭምር ነበር። ይህም ስራ ሲሰሩ የነበሩት እንግዲህ ከህብረተሰቡ በተለያየ አቅጣጫ የሚመጡ መረጃዎችን መነሻ በማድረግ ፖሊስ በመጀመሪያ ያደረገው ነገር መረጃ የማሰባሰብ ስራ ነው ያደረገው። ግለሰቦቹ በህዝብ ጥቆማ ነው እንግዲህ በፖሊስ ቁጥጥር ስር የዋሉት። በክፍለ ከተማ ፖሊስ መምሪያ ነው ጉዳያቸው እየተጣራ ያለው። በቁጥጥር ስር ከዋሉት መካከል የመቅደስ መብራቱ መኮንን የተባለች ግለሰብ ሮሄ፣ ልዩነት፣ ጣዕም፣ አዲስ አለም፣ ዘይቤ፣ ህይወት ይታ እና ዮኒ ህይወት የተባሉ የሊ ችብሮች ገጾች በመፍረት በስራ አስኪያጅነት አስኪያጅነትን ጭምር ስትመራ የነበረች ነች። እንግ የሆኒች ህይወት የተባለ ጨዋ በጣም የሚገርመው ብሩክ ወርቁ ጌታሰው የተባለ ግለሰቡ ደግሞ ገጾችን በምክትል ስራ አስኪያጅነት እና በአስተባባሪ ስመራ የነበረ ሲሆን ናትናይል አበራ በቀለ ኢየሩሳሌም አስመር ና ምህረት ና ምህረት ያሲን የተባሉት ግለሰቦች ደግሞ በፕሮግራም አቀናባሪነት፣ እንዲሁም ናትናይል ዮሀንስ አሸኒ በካሜራ ባለማይነት የነበሩ ናቸው። እንግዲህ ከላይ የተጠቀሱት ግለሰቦችን በቁጥጥር ስር ለማዋል ቀደም ሲል እንደገለጽኩልን የተለያዩ መረጃዎችን ስናሰባስብ ቆይተናል። በመጨረሻም ተከራይተው በሚሰሩበት ህንፃ ስምንተኛ ፎቅ የየካ ክፍለ ከተማ ላይ ስምንተኛ ና አስራ ስድስተኛ ፎቅ በሚገኘው ቢሯቸው ላይ በህግ አግባብ ያስደረገ ብመራ የፈጠራ ወሬም ለመቅረጽና ለማሰራጨት ከሚጠቀሙባቸው የኤሌክትሮኒክስ እቃዎች ጋር ነው በቁጥጥር ስር ያሉት። ዩቱበሮቹ የሚያቀርቧቸው ዝግጅቶች እጅግ አስደንጋጭ ደረጃ ላይ ደርሰው እንደነበረ የገለጹት አቶ ብርሃኑ በተወሰደው እርምጃ ሰላምና መርካታቸውን ይናገራሉ። በጣም በጣም የደነገጥ ነው። ከመደንገጥ ብዛት መናገር ሁሉ አልቻልንም። ዝም ነው ያልነው። የፍትህ አካላት ቁጥጥር ስር አውሏቸዋል ሲባል ግን እንደው የመጀመሪያ ትንሽዬ እርምጃ ናት እንጂ ከእነሱም የከፉ ሌሎችም በብዛት ሜዲያውን አጥለቅልቀው በግልጽ ቀኑን ሙሉ ሲሳደቡ፣ ብልግና ነገር ካፋቸው ሲወጣ ይውላሉና እኛ በተደረገው እጅግ ብንደነግጥም፣ በተወሰደው እርምጃ ግን እኔ በበኩሌ በጣም ረክቻለሁ። ፖሊስ በወሰደው እርምጃ ከህዝብ ያገኘው አስተያየትና ድጋፍ ከፍተኛ መሆኑን የህዝብ ግንኙነት ኃላፊው ኮማንደር ማርቆስ ይገልጻሉ። በዚህም ምክንያት በጣም ጥሩ የሆኑ አስተያየቶች ወደ ፖሊስ እየመጡ ነው። በለጠፍነውም ዜና እንደገና በስልክም በአካልም ጭምር እየመጡ ስራችንን እያደነቁ በዚሁ መቀጠል እንዳለበት እና ህብረተሰቡ በከፍተኛ ሁኔታ እየተጎዳበት፣ በተለይ ልጆች ያሏቸው ወላጆች ልጆቻችንን የት የለን እናሳድግ ምን ውስጥ እንክሰት እስከሚሉ ድረስ በጣም የተማረሩበት ጉዳይ መሆኑን እና ይ ግን መብረድ እንደሌለበት ተጠናክሮ መቀጠል እንዳለበት ከዛም ባሻገር ህብረተሰቡም ደግሞ ፖሊስ ለሚሰራው ስራ ድጋፍ መስጠት እንደሚጠበቅበትም ጭምር አስተያየት እየሰጡ ያሉበት ሁኔታ አለ። መንግስት የወሰደው እርምጃ እሳቸውን የሚያረካ መሆኑን ቢገልጹም በቂ ነው ብለው የማይወስዱበትንም ምክንያት አቶ ብርሃኑ ራቦ ትለው ያስረዳሉ። ገና ይቀራል። እውነት መንግስት ቁጥጥር ስር አውሏቸዋለ የሚለው ነገር በዜናም ሰምተናል። በተለያየ መንገድ፣ በዚህ በኩል መንግስት አጠናክሮ እንዲቀጥልበትና እኛ እንደዚህ ሚዲያ አገኘን ብለው አፍ የምንከፍትበት መንገድ አገኘን ብለው የኢትዮጵያንን ስነልቦና የሚቀጠቅጡ፣ የኢትዮጵያንን ስነልቦና የሚሰብሩ፣ አንገት የሚያስደፉ አሁን ከባህር በጭልፋ ነው በማንኪያ አሁንም አሉ በስፋት መንግስት፣ ሌላም ያገባኛል የሚል የሚዲያ አካላትም ሌሎችም፣ ሁሉም ዜጋ፣ ሁሉም ባለድርሻ አካላት ተረባርቦ እነዚህ ነውረኞች ባለማየት፣ ባለመውደድ፣ ባለማጋራት፣ ኮመንት ባለማድረግ ቅስማቸውን ሰብረን ከማ ማህበራዊ ሚዲያ እንዲወጡ የምናደርግበት ዘመቻ ቢከፈት መፍትሄ ይሆናል ብዬ አስባለሁ። በማህበራዊ ሚዲያው ላይ የሚታዩ በርካታ ነገሮች ከመደበኛው አውድና ስነ ምግባር ውጭ በመሆን ለማህበረሰቡም ለሀገርም የማይጠቅሙ ናቸው ብዬ አስባለሁ ይላሉ አቶ ብርሃኑ። ሚዲያው በሙሉ በጣም የምንሰራቸው ከዲሲፕሊን የወጣ ከስነ ስርአት የወጣ ለምሳሌ፣ የመከላከያ ልብሶችን ለብሶ የሚሰሩ አሉ። የፌዴራል ፖሊስ ልብሶችን ሰር ለብሶ የሚሰሩ ስራዎች አሉ። ከሃይማኖት ጋር አያይዘው የማይገናኙ ጽንፎችን ለአገር ዋጋ የሌለውን ለአገር የማይጠቅመውን ነገር በብዛት የሚሰሩ አሉና እንግዲህ ቶሎ ብለን ነቅተን መፍትሄ የማናመጣበት ከሆነ በገንዘብ እየሰከሩ፣ በላይክ እና ሼር እየሰከሩ እኔ ብቻ ነኝ አዋቂ ብለው አዋቂዎቹን ጆሮ ጭው እያረጉ፣ ዜጎቻችን ጆሮ ጭው እያረጉ ተስፋ እንድንቆርጥ መኖር እንድንጠላ የሚያረጉ ናቸው ብዬ አስባለሁ። በእኔ በኩል አቶ ብርሃኑ፣ ሁኔታው ሊስተካከል የሚችለው በዩቱበሮች ወይም አቅራቢዎች ብቻ ሳይሆን ተመልካቾችም ከተሳትፎና ድጋፍ ሲታቀቡ ብቻ ነው ይላሉ። አለመታደል ሆነን ብዙ ተመልካች ያለው በአሁኑ ጊዜ ኢትዮጵያኖች በሚሰሩት ማህበራዊ ሚዲያ ላይ ብዙ ተመልካች ብዙ ተከታይ ያለው ጽንፍ የረገጡ ስድቦችን አንዱ አንዱን የሚያዋርድበት፣ የሚያናንጭበት አንዱ አንዱን ከሰውነት ይሄ ዲሁማናይዜሽን የሚባለው ሰውን ለማጥቃት ስትፈልግ መጀመሪያ ከሰውነት ተራ ነው የምታወጣው። ሰዎችን ዲሁማናይዝ ማድረግ መሪ ሊሆን ይችላል፣ ግለሰብ ሊሆን ይችላል። ከሰውነት ተራ አውጥቶ ሌላ ስመለጠፍ ማዋረድ፣ ማሳነት፣ በስድብ ከኛ በጭራሽ የማይጠበቁ እነዚህ በጣም ብዙ ተከታይ አላቸው። ብዙ ብዙ ተከታዮች ወይም ደግሞ ተመልካቾች ይወዷቸዋል፣ ይወዷቸዋል፣ ያጋሯቸዋል፣ ሼር ያደረጋሉ፣ ላይክ ያደርጋሉ፣ ኮሜንት ያደረጋሉ ብዛት ግር ብሎ ሰዎች የሚያዩት እንዲህ አይነት ሚዲያዎች ሆኗል። እንዲህ ያሉ ሚዲያዎችን ደግሞ ከጀርባ ሆኖ የሚያንቀሳቅሰው ትልቁ ነገር አቶ ብርሃኑ እንደሚሉት ገንዘብ ነው። ይሄ ሲሆን ደግሞ ገንዘብ ያስገኛል ማለት ነው። ገንዘብ ስለሚያስገኝ፣ አሁን ገንዘብ ግልጽ ወጥቶ የነገሰበት ዘመን ነው። ለገንዘብ እየተገዛ ነው የሰው ልጅ። ለገንዘብ ብሎ አገር ድምጥማጧ ቢጠፋ ጉዳዩ አይደለም። አሁን የሰው ልጅ ለአገር ለገንዘብ ብሎ ሴት ልጅ ብትዋረድ ወንድ ልጅ ቢዋረድ ባህላችን ቢረክስ ሃይማኖታችን ቢዋረድ ጉዳዩ እስከ አለማውን ደረጃ ደርሰናል። አሁንና መታቀብ ያለበት ቪዲዮን የሚሰራው ብቻ ሳይሆን ቪዲዮም የሚመለከተው ያለ እውቀትም የሚመለከት አለ። ለምሳሌ ዲስላይክ እንኳን ቢያረግ ለዛ ሰው ዋጋ እየሰጠ እንደሆነ አያቅም ሰው በአብዘኛው። አቶ ብርሃኑ መፍትሄ ናቸው ከሚሏቸው መካከል ስለ ማህበራዊ ሚዲያ አጠቃቀም ማህበረሰቡን ማስተማር ይገባል። ህዝቡ ለራሱና ለሀገሩ ጠላቶች ገንዘብ እያዋጣም መሆኑን መረዳት ይኖርበታል፣ በማለት ይከራከራሉ። የዚህ የሶሻል ሚዲያ ሊትረሲ ወይም ደግሞ የሶሻል ሚዲያ እውቀት በስፋት ያስፈልገናል። በስፋት ማስተማር እድሉን ያላቸው ሚዲያ በእጃቸው ያለ የማህበራዊ ሚዲያን ፈተናና ጥቅሞቹን በግልጽ ማስተማር። ምን ስንል ለምሳሌ አንድ አገር ላይ የተነሳን ወገን በጣም ሲሳደብ፣ አገርን ሲያንቋሽሽ፣ ሲያዋርድ፣ እሴታችንን ገደል ሲከት በንደድ እያየ ነው ሊሆን ይችላል። እኛ እየተናደ ግን ስናየው ያ ሰው ግን ጥቅም እያገኘበት ነው። እኛ ባየ ነው ገንዘብ እያገኘበት ነው። ወደን ግን አላየ ነው እኛ አናውቅም። ለጠላት ገንዘብ ማምረቻ እየሆንን እንዳለን አናውቅም። ለሀገር ጠላት፣ ለባህል ጠላት፣ ለልማድ ጠላት፣ ለኢትዮጵያዊነት ለሃይማኖት ጠላት ገንዘብ እያበረከትን እንደሆነ እንኳን አናውቅም። ማህበራዊ ሚዲያው ብዙ ጥቅሞች የተገኙበትና አሁንም የሚገኙበት ጠቃሚ መረጃዎችን መቀባበያ የትምህርት የሳይንስና የፖለቲካና ሰብአዊ መ ቶች መወያያ መድረክ ብቻ ሳይሆን ከመነሻውም ይህን ዓላማ ከግምት ውስጥ ለማስገባት የተሰራ መሆኑን አቶ ብርሃኑ ያምናሉ። ህብረተሰቡ ይህን ሚዛን በመጠበቅም ሆነ በጎጂ ጎኑ የተደቀነበትን የአማራጭ ፈተና አስመልክቶ ምን ማድረግ ይኖርበታል? አቶ ብርሃኑ ችግሩን አላጡትም። በቃ ወዴት ትተነው እንቀመጥ? የግድ ጥቅም አለው። መረጃ ታስተላልፍበታለህ፣ ታስተምርበታለህ፣ ሰዎችን ታገኝበታለህ። ወደ ሚዲያው ልሂድ። እጅግ እጅግ ዘግናኝ ቀላል ፈተና አይመስልም። ለማንኛውም እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። በዝግጅቶቻችን ላይ ማናቸው ማስተያየቶች ካሏችሁ በፌስቡክ እና በትዊተር ላይ ቪኦኤ አምሀሪክ በሚለው ገጽ እንገኛለን። የዛሬውን ጨምሮ ደግሞ በየቀኑ የምናቀርባቸውን ወጣቶችን የሚመለከቱ መሰናዶዎችን ለመከታተል አምሀሪክ ዳት ቪኦኤ ኒውስ ዳት ካም የተሰኘውን ኦፊሳላዊ ገጻችንን በመጎብኘት እኒሁን ዘገባዎችና መረጃዎች ማግኘት ትችላላችሁ። በመቀጠል አንድ አጭር መልዕክት ሰምተን እንመለሳለን። ጋቢና ቪኦኤ ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አብራችሁን ስላመሻችሁ መሻችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ በሳምንቱ ሰባት ቀናት የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። በቅዳሜና እሁድ መሰናዶችን ደግሞ መዝናኛውን ዓለም የሚቃኙ ሌሎች ዝግጅቶችም ተካተዋል እንድትከታተሉ አስቀድመን እንጋብዛለን። ዛሬ ምሽት ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነበርኩኝ። በቅንብሩ አብራኝ የቆየችው ደግሞ ብርሃና ሉናት፣ ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሁንላችሁ። የነገ ሰው ይበለን። መልካም ጊዜ